የካታላን መሪ ካርለስ ፑጂዲሞንት ዛሬ መልሳቸውን ያሳውቃሉ ተብሎ ሲጠበቅ፣ እሳቸው ግን ከማዕከላዊ መንግስት ጋር ለሚቀጥሉት ሁለት ወራት ንግግር እንዲደረግ የሚጠይቅ ደብዳቤ ነው የላኩት። የግዛቱን ነፃነት ማወጃ ለማወጃቸውን በግልጽ ያላሳወቁበት ምክንያት ምንድን ነው? ምክንያታቸው ታዛቢዎች እንደሚሉት ሚስተር ፔድጂሞ አጣቂኝ ውስጥ ነው ያሉት። በአንድ በኩል የስፔን መንግስት የሰጠው የቀነ ገደብና ማስጠንቀቂያ አለ። የፓርላማው ስብሰባም ሆነ ህዝበ ውሳኔው ህጋዊ አይደለም፣ ስለዚህ ነፃ ማወጃችሁን ወይም አለማወጃችሁን ግልጽ አድርጉ ሲባል የስፔን መንግስት የሚፈልገው ነገር ግልጽ ነው። ስለዚህ ከዚያ የሚመጣ ጫና አለ። በዓለም አቀፉ ማህበረሰብ፣ በተለይ የአውሮፓ ማህበረሰብ ደግሞ የካታላን አስተዳደር የነጻነት እወጃውን ገፍቶ ከስፔን ጋር ሌላ ፍጥጫ ውስጥ እንዲገባ አልተፈለገም። ስለዚህ ጥያቄያቸውን አለዝበው በስፔን ህገ መንግስት መሰረት ወደ ውይይት እንዲመጡ ነው ግፊት እየተደረገ ያለው እና ባለፈው የአውሮፓ ህብረት ካውንስል ፕሬዚደንትም ይህንን ነበር የነገሯቸው። በሌላ በኩል ደግሞ በሚስተር ፔወልጅ ሞጋ ተባባሪ የሆኑት ብሔረተኛ ድርጅቶች አሉ። ጥምር መንግስት ነው የአካባቢው የራስ ገዝ መንግስት። ስለዚህ እነዛ አጣማሪዎቻቸው ደግሞ ይህንን አጋጣሚ መተው የለብንም፣ ህዝቡ መርጧል የስፔን መንግስትም ጫና እየበረታ ነው ያለው። ስለዚህ የነጻነት ወጃችንን መቀጠል አለብን የሚል ግፊት ነው ያለው። ስለዚህ ይህን ካላደረጉ ደግሞ ከጥምር መንግስቱ ሊወጡ እንደሚችሉ እና ሚስተር ፔዎሪጅሞ ደጋፊዎቻቸውን ሊያጡ ይችላሉ። ቀነ ገደቡ ሳያልፍ ደግሞ መልስ መስጠት ነበረባቸው። ስለዚህ አሁንም ያንኑ አይነት ግልጽ ያልሆነ ግን በውይይት ሊፈታ እንደሚችል ችግሩ ለውይይትም እንዳልሽው ሁለት ወር ጊዜ ለመውሰድ እንደሚቻል የሚጠይቅ መሀል መንገድ የሆነ አሁንም ግልጽ ያልሆነ መልስ ነው የሰጡት። ይህ እንግዲህ ከሁለቱም አቅጣጫ ባለባቸው ጫና ይህንን መንገድ የመረጡ ነው የሚመስለው። ሐሙስስ ቀነገደቡ ከማብቃቱ በፊት ፑጂዲ ማውንት መልስ ይሰጣሉ ተብሎ ይጠበቃል። አሁን የሄዱበት ያለው መንገድ እንደ ነጻነትን የሚደግፉት ደጋፊዎቻቸው ጫና የበረታባቸው ነው የሚመስለው። ለዚህ ነው እንግዲህ አሁን በዚህ ሁኔታ ልክ ተመሳሳይ የሆነ መልስ የሰጡት ስለዚህ እስከ ሐሙስ ድረስ በፍጹም አቋማቸውን ለውጠው ነጻነት አላወጅንም፣ ህገ መንግስቱን አክብረን እንደገና ከሚስተር ራሆይ መንግስት ጋር ለመድራት ዝግጁ ነን ብለው ሊቀርቡ ይችላሉ የሚል ግምት የለም ባይባልም በጣም አናሳ ነው። ካርለስ ፒጂ ዲሞንት እስከ ሐሙስ መልስ ካልሰጡ የስፓኝ ማዕከላዊ መንግስት ምን አይነት እርምጃ ሊወስድ ይችላል? የግዛቱ ስጣ ምን ይሆናል? ራሳቸው ፒጂ ዲሞንትስ ምን ይጠብቃቸዋል? እስካሁን የስፔን ጠቅላይ ሚኒስትር ሚስተር ራሆይ የሄዱበት መንገድ የሚቀጥሉትን እርምጃዎች ጠቋሚ ነው። ሚስተር ፒዚሞ ይሄንን ጥያቄ ካላረጋገጡ ምን ማለት ነው? ህጉን ጥሰዋል፣ ነጻነት አውጀዋል ማለት ነው። ይሄ ከሆነ ደግሞ የስፔን ህገ መንግስት በሚፈቅደው መሰረት ሚስተር ራሆይ አንቀጽ መቶ ሀምሳ አምስት የሚባለውን በመጠቀም የክልሉን መስተዳድር ሊሽሩና ግዛቲቱን በማዕከላዊ መንግስት ስር ሊያደርጉ ይችላሉ። ከዚህ በኋላ ደግሞ ምርጫ እንደገና አደራጅተው ሌላ መንግስት ሊያቋቁሙ ይችላሉ። ይህንን ህግ የጣሱትን ክፍሎች ደግሞ እንደ ሚስተር ሪዮድጅሞን ተጠያቂ ሊያደርጉና ወደ ህግም ሊያቀርቡ ይችላሉ። ስለዚህ ይሄ የሚጠበቅ እርምጃ ነው እና እዚህ ውስጥ ላለመግባት ነው እንግዲህ የካታላን አስተዳደር ግፊት ሲደረግበት የቆየው። ይሄ ግን በቀላሉ ይደረጋል ወይ? ከዚህ በኩል የሚኖረው አጸፋ ምንድን ነው የሚለው ደግሞ አጠያያቂ ነው። ምክንያቱም የካታላን የነጻነት ጥያቄ ብዙ ደጋፊዎች አሉት። ስለዚህ እንደዚህ የሚያደርግ ከሆነ የሚስተር ራሆይ መንግስት ከፍተኛ ተቃውሞ፣ ምናልባትም ነጻነት ፈላጊዎች ሁሉ አደባባይ ወጥተው ያለውን ቀውስ ደግሞ የበለጠ ሊያባብሱት ይችላሉ የሚል ስጋትም አለ። ያም ሆኖ ግን ሚስተር ራሆይ በመንግስታቸውም ሆነ በአውሮፓ ህብረት ድጋፍ አላቸው። በህገ መንግስቱ መሰረት ይህንን የካታላን ጉዳይ የሚያስፈልገው እርምጃ እንዲወስዱ በሌላ መልኩ ደግሞ በህግ መልክ እስከመጡ ድረስ ህገ መንግስቱንም አሻሽሎ የካታሎናንን የውጭ መስተዳደር የበለጠ መብት ለመስጠት ፍንጭ አሳይተዋል ስለዚህ ችግሩ በውይይት ይፈታል የተጠየቁ ጥያቄም የበለጠ አስተዳደር በመስጠት ሊፈታ ይችላል ከመገንጠል በመለስ የሚል ሀሳብም ከራሆይ የቀረበ ስለሆነ ተቃዋሚዎችም ይህን ስለሚደግፉ በዚህ መልኩ ሊቋጭ ይችላል ግን ይህ ብዙ ዋጋ ሊያስከፍል ይችላል ትርምሱ ሊቀጥል ይችላል የሚቀጥለውን የምናየው ነው የሚሆነው የብራስልሱ ወኪላችን ገበያው ንጉሴ፣ ለሰጠህን ማብራሪያ ከልብ አመሰግናለሁ።